ሁለት ሁለት አባላት ያሏቸው 29 ቡድኖች ታዛቢዎቹን ከአፋር ክልል በስተቀር በመላ ኢትዮጵያ ያሰማራው የአፍሪካ ህብረት የምርጫ ታዛቢ የሉካን ቡድን በምርጫ ሁለት 356 የምርጫ ጣቢያዎችን መመልከቱን ዛሬ ይፋ ባደረገው የመጀመሪያ ደረጃ ዘገባ አትቷል። እስከ ግንቦት 16 2007 ዓ.ም የምርጫ ዕለት ያካሄደውን የትዝብት የመጀመሪያ ውጤትም ሲደመድም ምርጫው የረጋና ሰላማዊ ሊታመን የሚችል ነው ብሎታል የቀድሞው የናሚቢያ ፕሬዚዳንትና የልኡካን ቡድኑ መሪ ሄፊ ኬፑኒ It provided an opportunity for the Ethiopian people to express their choices at the polls. ቡድኑ በዚህ የመጀመሪያ የትዝብት ዘገባው እንዳተተው ከምርጫው ዕለት በፊትና በምርጫው ዕለት የታዩ መልካም ክንውኖችም ሆኑ ጉድለቶችን አስተውያለሁ ይላል። የኢትዮጵያ ብሔራዊ ምርጫ ቦርድን ቴክኒካዊ ብቃት ቡድኑ አመስግኗል። ይሁንና የተማከለ የመራጮች መዝገብ አለመኖሩና የመራጮች መዝገቦች በየምርጫ ጣቢያዎቹ የተበታተሩ በመሆናቸው እንዲሁም እንዲሁም መዝገቦቹ የእጅ ጽሑፍ ስለሆኑ ለነጻ ታዛቢዎች፣ ለፓርቲዎች ሆነ ለማንኛውም ሌላ ባለድርሻ የመዝገቡን ይዘት መርምሮ ትክክለኛነቱን ለማረጋገጥ እጅግ አስቸጋሪ ያደርገዋል ይላል። በምርጫ ዕለት ተመለከትኳቸው ካላቸው ዋናውና ጉድለቶች አንዱ አንዳንድ የምርጫ ጣቢያዎች በሕግ ከተደነገገው ድምፅ የመስጫው ሰዓት በግማሽ ሰዓት ያህል ቀድመው መጀመራቸው ነው። ይህ ለመራጮቹ እኩል የመምረጫ ሰዓትን ሊነፍግ ይችላል። ሚስተር ፖሃማ ዋል ኢት ኢዝ ኤንከሬጅንግ ቱ ኦብዘርቭ ዘ ኢገርነስ ኦፍ ቮተርስ ቱ ኤክሰርሳይዝ ዘ ራይት ቱ ቮት ኦፕኒንግ ፖልስ ኧርሊ compromises the principles of equity as all about us should be given the same hours of polling. ቡድኑ ከጎበኛቸው የምርጫ ጣቢያዎች መካከል 1.42% በመቶ በሚሆኑት ምርጫ ጣቢያዎች ኃላፊዎቹ የድምጽ መስጫ ኮሮጆች ባዶነት በታዛቢዎች ፊት መረጋገጥ አለበት የሚለውን ድንጋጌ እንዳላከበሩም ዘገባው ይናገራል። ይህ ድርጊት ግልጽነትንና የመተማመን መንፈስን ይሸረሽራል ሲልም The mission noted, however, that the ballots were not serialised and that they were provided in loose sheets. This could raise questions on the transparency and accountability of the voting process, especially. የድምፅ መስጫ ኮረጆዎችን በተመለከተም በምርጫ ወቅት ሊከሰቱ የሚችሉ ጥርጣሬዎችንና አለመተማመንን ለማስቀረት ወይም ለመቀነስ የሚያስችል አይደለም ሲል ቡድኑ ምልከታውን ያስረዳል። የቡድኑ መሪ ሄፊ ኬፉኒ ፖሃምባ የዚህ ምርጫ ባለድርሻ ሁሉ ወደፊት መደረግ አለበት ብሎ ቡድኑ የሚያምንበትን የሚያበረታታውንም አቅጣጫ አመልክተዋል። of result is ongoing. The OAU Election Observer Mission encourages political parties, candidates, their supporters and the electorate to maintain the prevailing atmosphere of peace that characterized pre-election and election day. and urged for the use of the legal channels of complaints and appeals should there be any post-electoral disputes. የአፍሪካ ህብረት የምርጫ ታዛቢዎች ልዑካን ቡድን የመጨረሻ ዘገባውን የመጨረሻው የምርጫ ውጤት በምርጫ ቦርድ ይፋ በተደረገ ሁለት ወራት ውስጥ እንደሚያወጣም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ትርጉም አንድ የአፍሪካ ህብረት የምርጫ ታዛቢዎች ልዑካን ቡድን ይህ ምርጫ ለኢትዮጵያ ሕዝብ ምርጫውን በድምፅ መስጫ ጣቢያ ለመግለጽ ዕድል የሰጠው ነበርና የተካሄደው የፓርላማ ምርጫ የተረጋጋ ሰላማዊና ሊታመን የሚችለው ሲል ደምድመዋል ትርጉም ሁለት መራጮች በመምረጥ መብታቸውን ለመጠቀም ያላቸውን ጉጉትና ፍላጎት ማየቱ የሚያበረታታ ቢሆንም የምርጫ ጣቢያዎችን ቀድሞ መክፈት ግን ሁሉም መራጮች በአንድ አይነት ሰዓት መጀመር እንዳለባቸው የሚደነግገውን የእኩልነት መርህን አጠራጣሪ ሁኔታ ላይ የሚጥለው። ትርጉም ሶስት ይሁንና የሉካን ቡድኑ የድምፅ መስጫ ወረቀቶቹ ተከታታይ ቁጥር እንዳልተሰጣቸው አስተውሏል። ደግሞም በተበታተኑ ልኮች ነበር የተናኙት። ይህ ደግሞ በተለይ ውዝግብ ባለበት የምርጫ ሂደቶች ላይ የግልጽነትንና የተጠያቂነትን ጉዳይ ያስነሳል። ትርጉም አራት በአሁኑ ጊዜ ውጤቶችን የመደመሩ ሥራ እየተከናወነ መሆኑን በመመልከት የአፍሪካ ኅብረት ታዛቢዎች የልኡካን ቡድን የፖለቲካ ፓርቲዎች፣ ዕጩ ተወዳዳሪዎች፣ ደጋፊዎቻቸውና መራጩ ሕዝብ ከምርጫ በፊትና በምርጫ ዕለት የነበረው ሰላማዊ ሁኔታ እንዲቀጥልና የድኅረ ምርጫ ክርክሮችና አለመግባባቶች ቢኖሩ ሕጋዊ የቅሬታና የአቤቱታ ማቅረቢያ መንገዶችን እንዲጠቀሙ ያበረታታል።